የአድቬንቲስት ዓለም አቀፍ ሬዲዮ የተስፋ ድምፅ የጥያቄና መልስ ክፍለ ጊዜ ነው። እንደምን ሰነበታችሁ ውድ አድማጮቻችን። ይህ ዘወትር በዚህ ሰዓት የሚቀርብላችሁ ከእናንት በደብዳቤና በስልክ እንዲሁም በግንባር ለሚቀርቡት መንፈሳዊ ጥያቄዎች መልስ የምንሰጥበት የጥያቄና መልስ ክፍለ ጊዜ ነው። ዛሬም እንደተለመደው ከእናንተ የደረሱንን መንፈሳዊ ጥያቄዎች መልስ ይዘንላችሁ ቀርበናል። ዘወትር እንደምናደርገው የእናንተን ጥያቄ ለመመለስ እንግዳ ወደ ስቱዲዮ ጋብዣለሁኝ። እዚህ በስቱዲዮ ውስጥ አቶ ግርማ ለማ ከእኔ ጋር ይገኛሉ። ፕሮግራሙን በመምራትና የእናንተን ጥያቄ በማቅረብ እንዲሁም በጥያቄዎች ላይ ተጨማሪ መልስ በመስጠት አብሬያችሁ የምቆየው እኔ ወንጌላዊ ቴዎድሮስ አበበ እሆናለሁ። ቴክኒኩን በመቆጣጠር ወንድማችን ኢራና ከኛ ጋር አብሮ ይገኛል። እንግዲህ በሚኖረን ጊዜ ሁሉ መልካሙን በረከት እንመኝላቸዋለን። ዛሬ ወደ ያዝናቸው ጥያቄዎች በምናመራበት ጊዜ አንድ ውድ የፕሮግራማችን ተከታታይ የሆነች እህታችን ስሟን እንዳንጠቅስ ጠይቃ በርከት ያሉ ጥያቄዎችን ሰጣናለች። በደብዳቤዋ ላይ ካገኘናቸው ጥያቄዎች ውስጥ ዛሬ አምስቱን ጥያቄዎች መልስ ለመስጠት እዚሁ በስቱዲዮ ውስጥ እንገኛለን። የመጀመሪያው ጥያቄ ስለ መንፈስ ቅዱስ ነው እና ጠቅላላ ጥያቄዎቿ በመንፈስ ቅዱስ ላይ ያተኮሩ ናቸው። የመጀመሪያው ጥያቄ ስለ መንፈስ ቅዱስ አካልነት አልገባኝም። አብ አካል ያለው በሰማይ ዙፋን የተቀመጠ እንደሆነ አምናለሁ። ወልድ ደግሞ የእኛን ስጋ ለብሶ ተገልጿል። መንፈስ ቅዱስ ግን የማይታይ የማይዳሰስ ሆኖ እንዴት አካል አለው ሊባል ይችላል ብላ ነው የጠየቀችው። እስቲ ጋሽ ክርማ በዚህ ላይ ያለህን ማብራሪያ ብትሰጠን። ከሁሉ አስቀድሞ ስለ መለኮት ነክ ነገር ነው እና የምንነጋገረው መጽሐፍ ቅዱስ የሚለው አንድ ጥቅስ አለ፣ ሊረሳ የማይገባውም ዘዳግም 29 29 ላይ የተገለጸው ለእኛ ነው ይላል። ምስጢሩ ግን ለእግዚአብሔር ነው። ስለዚህ ስለ መለኮት ስንነጋገር በጣም መጠንቀቅ ያለብን ነገር መጽሐፍ ቅዱስ ውስጥ ካለው ውጭ በመሰለኝ ወይንም ሌላን ጥቅሶች በማስተያየት መልስ ለመስጠት አልሞክርም እንግዲህ አብ ራሱን ኢየሱስ ሲገልጥ አይቶት የሚያውቅ ማንም የለም ያለ ዮሐንስ ምዕራፍ አንድ ላይ ከልጅ በቀረ እና፣ አብም ራሱ አካል አለው አካል የለውም ብለን ልነጋገርበት አይቻልም። ብቻ መኖሩን የምናውቀው እኛ በመኖራችን ነው። እግዚአብሔር ነው የፈጠረን። ከዚህ በኋላ የምናነሳው ኢየሱስ ክርስቶስ ስጋ ለብሶ ተገልጧል ይላል። መንፈስ ቅዱስስ፣ የራሱን ኢየሱስ ክርስቶስን ቃል ነው መከተል ያለብን። ኢየሱስ እንዲህ ብሏል። እኔ እሄዳለሁ ይላል ወደ ሰማይ። እኔ ካልሄድኩ እሱ እንዳውም አይመጣም ይላል። ስለዚህ አካል ከሌለው መጣ አልመጣ፣ ተመለሰ፣ ሄደ ማለት አንችልም። አካል አለው እሱ አንዱ ነው። እኔ ብሄርኩ ጊዜ እሱን እልከዋለሁ ይላል። እሱ በመጣ ጊዜ ከእናንተ ጋራ ነው፣ በውስጣችሁም ይሆናል ይላል። እንግዲህ እንደ ቱታ አያጠልቀንም። ነገር ግን ከእኛ ጋር እንደሚሆንና እንደሚገስጸን፣ እንደሚያስተምረን፣ እንደሚማልድልን ሮሜ 8 26 ላይ የእግዚአብሔር አብን እንኳን ሀሳብ እንደሚያውቅ አንደኛ ቆሮንቶስ ምዕራፍ ሁለት ላይ እናገኘዋለን እና መንፈስ ቅዱስ በጥምቀታችን ጊዜ የሚጠቀስ ስም ነው። ስም በአይሁድ ባህል ስልጣን ማለት ነው። እንግዲህ የሌለ ነገር ስልጣን ሊኖረው አይችልም። እና በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም ስንጠመቅ ስልጣን ያለው ሕላዌ ያለው አካል ያለው እኛ ግን ልናየው በአሁን በኃጢአት እኛነታችን ስለማንችል ነው እንጂ በኋላ እናየዋለን። ጳውሎስ አሁን በከፊል አውቃለሁ በኋላ ግን እኔ እንደታወቁ አውቃለሁ ይላል። ስለዚህ የለዚህ መልስ ይሄ ብቻ ይበቃል። በዮሐንስ ወንጌል ምዕራፍ 14 ላይ 15-16-17 ድረስ ብትወዱኝ፣ ትዕዛዜን ጠብቁ። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው። ነገር ግን ከእናንተ ጋር ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ እና እዚህ ላይ ራሱ እሱ ግን እንደ አንድ ፐርሰን እንደ አንድ አካል ነው እየጠራው ያለው። እና ብዙ ቦታ ክርስቶስ እርሱ በመጣ ጊዜ እርሱ ከእናንተ ጋር ሆኖ ታውቁታላችሁ እያለ ይነግረናልና አንድ አካል መሆኑን በደንብ አድርጎ እነዚህ ጥቅሶች ያሳያሉ ለማለት ነው። ትክክል ነው። ይሄ እንግዲህ በዚህ ስንአልፈው የሚቀጥለው ጥያቄ ደግሞ መንፈስ ቅዱስን ስለመቀበል ትንሽ ግራ ገብቶኛል ትላለች። መንፈስ ቅዱስን የምንቀበለው ስንጠመቅ ነው ወይስ ወደ ሰው እጅ ጭኖ ሲጸልይብን ነው የምንቀበለው? ራሱን መንፈስ ቅዱስን ነው ወይስ ስጦታውን ነው የሚል ጥያቄ አቅርባለች። እንግዲህ መንፈስ ቅዱስ ሕላዊ ያለው ሊያየው የሚችለው እግዚአብሔር አብና መንፈስ ቅዱስ ናቸው። አሁን በኋላ እናየዋለን ብዬ ተስፋ አደርጋለሁ። እና እሱም መቀበል ማለት ትምህርቱን ነው። ከስህተታችን ሊመልሰን ስናዝንና ልንወድቅ ስንል ሊያጸናንና ሊያጽናናን እግዚአብሔር የሰጠንን ተስፋዎች ሊያስታውሰን ነው የተሰጠን። እና እሱን መቀበል ማለት ትምህርቱን መቀበል ነው። እሱን ምን ሌላ ምንም መንገድ የለው። መጽሐፍ ቅዱስ የሚለን ትምህርቱን እና እሱነቱን ከእኛ ጋር እንዳለ ከስህተትና ከክፉ መንገዳችን ሊመልሰን የሚችል መሆኑን አውቀን ካልተጠባበቅን እንዳልተቀበልነው ሊቆጠር ይችላል እና እሱን ካልተቀበልነው መጀመሪያ አለ ብለን ለእኔ ነው ደግሞ፣ እኔን ሊደግፍ፣ እኔን ሊገስጽ፣ እኔን ሊያጽናና እንዳውም ሊጸልይልን ሮሜ 8:26 ላይ በግልጽ ነው የሚናገረው። እኛ ስለምን መጸለይ እንዳለብን እንኳን አናውቅም፣ አብዛኛውን ጊዜ እሱ ግን ይጸልይልናል፣ ትክክለኛውን ጸሎት እና አብም ደግሞ የእሱን ጸሎት በደንብ ይሰማል። ለምን አብ እና መንፈስ ቅዱስ ኢየሱስ አንድ ናቸው። አእምሯቸው የተገናኘ ነው። ምክንያቱም ሮሜ ስምንት ላይ አብ የመንፈስን ሀሳብ ያውቃል ይላል። አንደኛ ቆሮንቶስ ምራፍ ሁለት ላይ ደግሞ መንፈስ የአብን ሐሳብ ያውቃል ይላል። እና በእነኝን ሁለቱን ስንወስድ ደግሞ እኔና አብ አንድ ነን ስላለ ኢየሱስ ከመንፈስ ቅዱስም ጋር አንድነት ስላለው ሦስቱ ሁልጊዜ ሐሳባቸው የሚገናኝ ነው። ቃላትን መጠቀም አያስፈልጋቸውም። ነገሩን ስናየው ሌላው እዚህ ላይ እንደው ሊጠቀስ የሚያስፈልገው ነገር መንፈስ ቅዱስን ነው የምንቀበለው ወይስ ስጦታውን ነው የሚል ጥያቄ አለ። አንድ ሰው ስጦታ ሲሰጥ እኮ ሰውየውን ሳንቀበል ስጦታውን መቀበል አንችልም። ሰጪውን ተቀብለን ነው ከዛ በኋላ ስጦታውን ቀበል ስለዚህ መንፈስ ቅዱስን ራሱ መንፈስ ቅዱስ የእግዚአብሔር ስጦታ ነው። መንፈስ ቅዱስ ራሱ ከእግዚአብሔር የተሰጠን ስጦታ ነው። ክርስቶስ ኢየሱስ አብን ጠይቆ አብ ለእኛ የላከልን ስጦታ ነው ራሱ መንፈስ ቅዱስ እንደገና። ያ መንፈስ ቅዱስ ደግሞ እንደገና ስጦታዎች አሉት በአንደኛ ቆሮንቶስ ምዕራፍ 12 ላይ ሄደን ስናነብ የተለያዩ ስጦታዎች እንዳሉት እዛ ላይ ይናገራልና ለአንዱ ጥበብን መናገር ይሰጣል። ያልከው ቁጥር ስምንት በመንፈስ ይሰጣል። ለአንዱ እውቀትን መናገር ይሰጣል። ለአንዱ በዚያው መንፈስ እምነትን ይሰጣል። ለአንዱ በዚሁ መንፈስ ታምራትን ማድረግ ይሰጣል። ለአንዱ ትንቢት መናገርን ይሰጣል። ለአንዱ መናፍስት መለየትን ይሰጣል። ለእያንዳንዱ ልዩ ልዩ፣ ለአንዳንዱ ልዩ ልዩ ስጦታ ልሳኖች መናገር ይሰጣል። ለሌላው ደግሞ በልሳን የተነገሩትን መተርጎም ይሰጣል። ይህ ሁሉ ግን ያው አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለየብቻው እያካፈለ ይሰጣል ይላል እና ስጦታ ይሰጣል ማለት ነው። መንፈስ ቅዱስ እና ይህንን ስጦታ ሲሰጥ መጀመሪያ እሱን እንቀበለዋለን። ቀጥለን ደግሞ ስጦታውን ይሰጠናልና እሱ እንደፈቀደ ይሰጠናል፣ እንደወደደ ይሰጣል። ልዩ ልዩ ስጦታ ይሰጠናል ማለት ነው። እዚህ ላይ የምትጨምረው ካለ በዚሁ እግረ መንገዳችንን በአሁኑ ጊዜ መናፍስትን የሚፈትን ሰው የለም። እንደ መጣ መቀበል ነው። ነገር ግን መንፈስ ቅዱስ እውነተኛውን መንፈስ ቅዱስ ተቀብለን ከሆነ መናፍስትን እንለያለን። አሁን ግን እንደምናየው ምንም የመጣውን ሁሉ መቀበል ነው። ይሄ የሚያዋጣ ነገር አይደለም እና ሰዎች ሊጠነቀቁ ይገባል። እንዳውም መናፍስትን ፈትኑ። አንደኛ ዮሐንስ ምዕራፍ አራት ቁጥር አንድ ላይ መናፍስትን ሁሉ አትቀበሉ መናፍስትን ፈትኑ እንጂ ከእግዚአብሔር ሆነው እንደሆነ ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ተሰራጭተዋል ይላል። ሰው ሰዎች የዘላለም ህይወትን ፈልገው ከሆነ መፈተን፣ መመርመር አለባቸው። ከጊዜው ችግር ለመላቀቅ ለዛውም አጠራጣሪ ነው። እሱም የምናየው በአሁኑ ጊዜ ይሄ ለመመጻደቅ ሳይሆን የዘላለም ሕይወት እንዲህ በቀላሉ የሚገኝ አይደለም። ኢየሱስ ሲናገር ወደ ሕይወት የሚወስደው መንገድ በጣም ጠባብ ነው ይላል። መግቢያው አስጨናቂ ነው ይላል። የሚያገኟትም አንድ ሰው ነገር ለማግኘት መፈለግ አለበት። ለዘላለም ሕይወታቸው ሲሉ መመርመር አላቸው። አንድ ጊዜ ያጋጠመኝ ላይ ሰይጣን እንትን መንፈስ እንዳይቀስፍህም ነገር እንዴ ፈትኑ እያለ እንዴት አርጎ ይቀስፈኛል? ምን ያስፈራናል? ብዙ ሰዎች ይፈራሉ መጠየቅ። ይሄ ነገር ከእግዚአብሔር ይሆን አይሆን፣ እንዳትቀሰፍ አትጠይቅ የሚል ማስፈራሪያ አለ። ሰይጣን ነው የሚያስፈራራ እንጂ እግዚአብሔር ፍጹም ነፃነት ሰጥቶናል፣ እንድንመረምር፣ እንድንጠይቅ፣ እንድንፈትን። ይህ በጣም ጥሩ ጥያቄ ነው። ሌላው የእህታችን ጥያቄ ሦስተኛው፣ መንፈስ ቅዱስ ወደ ዓለም የተላከው ክርስቶስ እንዳለ በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ፣ እኔ ግን እውነት እነግራቸኋለሁ እኔ እንዲሄድ ይሻላቸዋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላቸዋለሁ ባለው መሠረት ክርስቶስ ካረገ በኋላ ነው የሄደው ወይስ በፊትም ነበር ወይ የሚል ጥያቄ ነው። ይሄ እንግዲህ መጽሐፍ ቅዱስ ላይ ሁል ጊዜ ከተጻፈው በቀር ሌላ ነገር እንዳንጨምር መጠንቀቅ አለብን እና በሄድኩ ጊዜ ይላል እሱን እልካለሁኝ። ስለዚህ መልሱ በጣም አጭር ነው፣ የሚያጠራጥርም አይደለም። በጴንጤቆስተ ቀን መምጣቱን አሳየ። ይህም እንግዲህ እሱ ከሄደ በኋላ ነው ኢየሱስ ያደረገው መስዋዕት ተቀባይነት አገኘ በዩኒቨርስ በሙሉ። በዛም ምክንያት ነው እንግዲህ ያለታ ነው ቤተ ክርስቲያን ነው መሰረቷ የተጣለው እና እዛ ላይ በግልጽ ነው የምናውቀው እና ምርኮ ማረከ ስጦታም ደግሞ ሰጠ ይላል በኤፌሶን ላይ እና ክርስቶስ ያው አንደኛ ሞትን ድል አድርጎ ተነሳ። ከዛ በኋላ ወደ ሰማይ ሄደ። ከዛ በኋላ ስጦታ ተቀበለ። ያንን ስጦታ አፈሰሰው ወይም ለእኛ በመንፈስ ቅዱስ አማካኝነት እንደላከልን ነው የምንመለከተው። በጣም ጥሩ ነው። አራተኛው ጥያቄ ትንሽ ሰፋ ያለ ነው ብዙ ማብራሪያ የሚያስፈልገው ነው እንደዚህ የሚል ነው እውነት ይሄ ወቅታዊ ጥያቄ ነው በጣም እህታችንን ለዚህ ጥያቄ እጅግ አድርገን እናመሰግናለን እንደዚህ ይላል በአሁኑ ጊዜ ነቢያት ነን እያሉ ብዙ ገንዘብ በማስከፈል እንፈውሳለን የሚሉ በዓለማችንና በሀገራችን ብዙ ሰዎች ተነስተዋል አንዳንዶች ተፈወስን እያሉ ሲመሰክሩ በሚያስተላልፏቸው ቴሌቪዥን ፕሮግራሞች ላይ እናያለን ይህ እንቅስቃሴ እውነተኛ ነው ወይ እነዚህስ ነቢያት እነዚህስ ነቢያት ከእግዚአብሔር የሆኑ እንደሆኑ እና እንዳልሆኑ በምን እንለያለን የሚል ጥያቄ ነው። እንደው ለጥያቄያችንም ለሌሎችም አድማጮች እንደው ልናሳስብ የሚያስፈልገው ማሳሰቢያ በዚህ ላይ ምንድን ነው? ወደዚህ ጥያቄ በሚልኩ ጊዜ ይሄ ነገር እውነት ነው፣ ይሄ ነገር እውነት አይደለም፣ ይሄን ነገር ተከተሉ፣ ይህን ነገር አትከተሉ የሚል መመሪያ ከዚህ ከሬዲዮን ወይም ከማንም ሰው ከቄሱም ቢሆን ማግኘት አይቻልም። የሚቻለው እራሳችን ስንመረምር ነው። ራሳችን ከመጽሐፍ ቅዱስ ስንመረምር ስንጸልይ መንፈስ ቅዱስ እያንዳንዳችንን ይመራናል እንዳንሳሳት እንዳንወድቅ። እና ስለዚህ ጠያቂያችን እንደጠየቀችው ይህንን ነገር እስቲ ፍረዱልኝ ወይ በዚህ ልሄድበት አልሂድበት የሚል ጥያቄ ለማንም ብናቀርብ መፍትሄውን ልናገኝ አንችልም። መፍትሄው የሚገኘው ራሳችን ስንመረምር፣ ራሳችን በደንብ አድርገን ከቃሉ ላይ ፈትነን ስናቅ መሆኑን ለሌሎችም አድማጮች በዚህ አጋጣሚ ልናስተላልፍ እንወዳለን። የሆነ ሆኖ ግን እነዚህ ነቢይን ወይም ነቢያትን ለመፈተን መብቱ ተሰጥቶናል። ቅድም እንደጠቀስ ነው ክርስቶስን ብዙ ማስጠንቀቂያዎች ሰጧል። እነዚህን በሚመለከት እንዴት ነው ልናውቅ የምንችለው? ሜትዱን መንገዱ እንዴት ነው ይህንን እስቲ ጋሽ ግርማ ብትገልጽልን? ከሁሉ አስቀድሞ የኢየሱስ ማስጠንቀቂያ አንድ ጊዜ ብቻ ሳይሆን ብዙ ጊዜ ነው የተሰጠውና ተጠንቀቁ ማንም እንዳያስታችሁ ወይንም ደግሞ ማንም እንዳታልላችሁ ይላል እና ማቴዎስ አራት ላይ ብንሄድ በደንብ አድርገን እናገኘዋለን። ከሁሉ አስቀድሞ ነቢይ የሚለው ቃል በብሉይ ኪዳን ውስጥ ከእግዚአብሔር ሲላክ ብቻ ነው የምናየው እና ይኸውም የእግዚአብሔርን ቃል በረአይ ወይ በህልም አይቶ ወደ ህዝብ የሚያስተላልፍ ሰው ነው። ለዛውም በፍርሃትና በመንቀጥቀጥ ነው የሚቀበሉት እንጂ በድፍረት ራሳቸውን አይሾሙም። ሁለተኛው አንደኛ ቆሮንቶስ 14 ላይ ሲናገር የእግዚአብሔርን ቃል የሚተነትን ካነበበው አይቶ ሰዎችን ስህተት ሊያርም መሞከር የሚችል ሰውዬም ነቢይ ይባላል። አሁን ግን እንደምናየው ብዙ ድፍረት ያለበት ማለት የተቀደሰ ድፍረት ሳይሆን በጣም አስጊ ድፍረት ነው። እግዚአብሔር እንደዚህ አለኝ፣ እንደዚህ ትሆናለህ፣ እንደዚህ ታገኛለህ። ይሄ ለሰዎች አልተሰጠም። ማለት በራሳቸው ራሳቸው መሾም አይችሉ ራሱ ይሄ መግለጫ ነው ትክክል መሆኑ እና የነቢይነትን በምናይ ጊዜ አንዱ እኔ ልጅ ነኝ ሌላው ደግሞ እንደ ሙሴ አይነቱ መናገር አልችልም። ሌሎችም እንደዚሁ እግዚአብሔር እያበረታታቸው እያጸናቸው ከዛም በኋላ በፍራትና በመንቀጥቀጥ ነው የተቀበሉትና እንዳውም ዝም ብዬ በውስጤ እንደ እሳት ሆነብኝ ይላል። እና መጠንቀቅ አለብን የነቢዬነትን የእግዚአብሔርን ቃል መተንተኑ እንኳን በጣም ከባድ ነው። ምክንያቱም ስህተት ነገር ያቀረበ እንደሆነ ብዙ ሰዎች ወደ ዘላለም ጥፋት ሊሰድ ይችላል እና እነኚህ ሰዎችም ደግሞ እግዚአብሔር እፊቱ ቀርበው አይ ነቢይ ነው ያሳሳተኝ ብለው ሚድኑ ቢሆን ኖሮ ጥሩ ነበረ። ነገር ግን አይቻልም። ለምን የእግዚአብሔር መንፈስ ቅዱስ እዚህ ያለው አሁን ከስህተታችን ሊያርመን የእግዚአብሔርን ቃል እንዴት እንደሆነ የሚተረጉመው ሊያሳየን እና ሌሎችም ብዙ እንትኖች አሉ እና እያንዳንዱ ሰው ቢጠፋ ሰውን ዋቢ ማቅረብ አይችልም። በመጨረሻ ላይ አንድ ምስጢር አለ፣ ተሰብኮበትም ማያውቅ በመጽሐፍ ቅዱሳችን ውስጥ ከሰባት መቶ ጊዜ በላይ ነው ይላል። አንድ ሰው የቆጠረ ሰው ጻፈው። ስለ ፍርድ የተጠቀሰ ነገር ግን ዮሐንስ አምስት ሀያ ሁለትና ሀያ ሰባትን ስናነብ አብ በማንም አይፈርድም ይላል። ፍርድን ሁሉ ለሊት ሰጥቷል ይላል። አሁን ደስ ነው ያለኝ ይሄን ያነበብኩ ቀን። ነገር ግን የዮሐንስን መጽሐፍ እያነበብኩ ሲሄድ አስራ ሁለተኛው ምዕራፍ ላይ ስደርስ ደግሞ በአርባ ሰባተኛውና አርባ ስምንተኛው ቁጥር ላይ እሱም ራሱ ኢየሱስ እኔ ልፈርድ አልመጣሁም ይላል፣ በዓለም ላይ ዓለምን ለማዳን እንጂ። እንደገና ወደ ኋላ ተመልሰን ዮሐንስ 3 17 ላይ ስንሄድ እግዚአብሔር ልጁን አላክም በዓለም እንዲፈርድ፣ ነገር ግን በሱ አማካኝነት ዓለምን ሊያድን እንጂ። ስለዚህ መጨረሻ ላይ እያንዳንዱ ሰው ነው በራሱ የሚፈርደው። ይህም ማለት ምንድን ነው? እግዚአብሔር የሰውየውን ምርጫ አይቶ በምርጫው መሰረት ነው ከመጀመሪያው ትንሣኤ ክፍል ያላቸው ሰዎች ቁጥራቸው እንትን የሚመዘገበው በምርጫቸው ነው። እና መጠንቀቅ አለብን። እንግዲህ ምርጫችንን ማስተካከል አለብን። እዚህ አሁን እነ ይሄንን የነቢይን በምናየ ጊዜ የእግዚአብሔር ስጦታ አይሸጥም። በሐዋርያቶች ጊዜ አንድ ሰው ሐዋርያቶች እጃቸውን ሲጭኑና ሲፈውሱ ሲያይ መጣና ገንዘብ ሰጣቸውና እባካችሁን እኔም እጄን ስጭንበት እንደናንተ እንዳረግ ሲል እርግማን ነው የተቀየ የተሰጠው። በሐዋርያት ሥራ ምዕራፍ ስምንት ከአስራ ስምንት ጀምሮ ሄደን ስንመለከት ሲሞን ይባላል ሰውየው። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንደሚሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔም ደግሞ ይህንን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔር ስጦታ በገንዘብ እንድታገኝ አስበሃልና ብርህም ከአንተ ጋር ይጥፋ አለው ይላል። አዎ፣ እና በጥንቃቄ ነው እንትን ማለት ያለብን በሐዋርያቶች ጊዜ ፈውስ ግራና ቀኝ ይሰጥ ነበረ። ይሄ የሆነበት ምክንያት ቤተ ክርስቲያን በእንጭጭነቷ ሰይጣን ሊያጠፋት ይችል ነበረ። ምክንያቱም ከጥቂት መቶ ዓመቶች በኋላ ድምጥማጧን ሊያጠፋት ምንም አልቀረም ነበረ። የፕሮቴስታንት እንቅስቃሴ ባይነሳ፣ እስካሁን ድረስ እኛ ጋ እንኳን አይደርስም ነበረ። ስለዚህ አሁን ሰዎች በታመሙ ጊዜ መጀመሪያ በመድኃኒት መድኃኒት የማድ ነው ከሆነ ወደ ጸሎት ራሱ ራሱ ጸልዮ ያላገኘ እንደሆነ ሽማግሌዎችን ይጥራ ዘይት የሚቀቡት ይጸልዩለት ይላል እና ይህም ራሱ ሆኖ ጳውሎስ ኢየሱስን ለመንኩት ይላል። ሁለት ጊዜ አንድ በሽታ ነበረበት። አይናገርም በሽታውን፣ ይህን በሽታ እንዲያነሳለኝ ነገር ግን ግዴለህ የሚለ ጸጋ ይበቃሃል አለው እና እስኪሞድ ድረስ ያ በሽታ አብሮት ነበረ ማለት ነው። እሱ ግን ያድን ነበረ እና ይሄ በጣም ልንጠነቀቅበት የሚገባን ነው። የእግዚአብሔር ተአምር እንደዚሁ የሚባክን አይደለም። እግዚአብሔር ይቆጥባል። ለምን እንደሆነ አላቅም። ሰዎች ደስ አይላቸውም ይሄን ስናገር ከዚህ በፊት አጋጥሞኛል። ግን ይህ ነው እውነታው። ዝም ብለን እንደፈለግን አናገኘው። እኔ ከባድ ራስ ምታት ነበረብኝ፣ እና አስፕሪን ውጥ ነበረ። አስፕሪን ስውጥ፣ አስፕሪን የሰራውን ኩባንያ አማስግኛ አላቅም። አስፕሪን እንዲያድን የራስ ምታትን እንዲፈውስ በውስጡ ሀይል ባያደርግበት ሰዎች አልሰሩትም። እግዚአብሔር ነው ያደረገው እና በመድኃኒት ራሱ ኢየሱስ ሰዎችን ዳን እያለ ሲያድን አንድ እውር ሆኖ የተወለደን ሰው ምራቁን መሬት ላይ ተፋ አላቆጠ እና፣ ያንን ጭቃውን አይኑን ቀባውና ሲሎዋም ወደሚባል ውሃ ያለበት ቦታ እዛ ሄድና ታጠብ አለው። እዛ ድረስ ሄድ ድረስ አላየም። እዛ ሄዶ ሲታጠብ አየ። ለምን እና ይሄንንም ኃይል የሰጠው ያው የተናገረው አምላክ ነው እና ሰዎችንም ወደ ግራና ቀኝ እንደዚሁ በጥያቄ ተፈውሰሃል እየተባለ ማታላል ነው ነው የምቆጥረው። እናንትኑን እኔ ራሴ ይወስዳለሁኝ ተክሳስ ቢመጣ። ስለዚህ በማቴዎስ ምዕራፍ 24 ላይ ቅድም ማስጠንቀቂያ ስላልከው ክርስቶስ በተደጋጋሚ ተጠንቀቁ ይላል። ብዙ ሐሰተኛ ነቢያቶች ወደ ዓለም መጠዋልና ተጠንቀቁ እያለ ይናገራል። ማቴዎስ ምዕራፍ 24 ቁጥር አራት ላይ ቁጥር አምስት ላይ ቁጥር 11 ላይ ቁጥር 24 ላይ ደግሞ ቢቻላቸው እንኳን የተመረጡትን እስከ ማሳት ድረስ ታላላቅ ተአምራትና ምልክቶችን ያደርጋሉ ይላል እና ሐሰተኞችም ተፈቅዶላቸዋል ይሄን ምልክትና ተአምራት የማድረግ። ስለዚህ ፍሬያቸውን ማወቅ ያስፈልጋል። እንደገና ደግሞ ማንነታቸውን መመርመር፣ በቃሉ መመዘን ያስፈልጋል እንጂ ተአምር ባየን ቁጥር ተአምር ተደርጓልም ብለን ልንሄድ አያስፈልገንም በማቴዎስ ምራፍ ሰባት ላይ ቁጥር 20 ላይ ስለዚህ ከፍሬያቸው ታቋቸዋላችሁ በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን በስምህ አጋንንት አላወጣንምን በስምህ ብዙ ተአምራት አላረረግንምን ይሉኛል። የዚያን ጊዜም ከቶ አላቃችሁም እናንተ አመፀኞች፣ ከእኔ እራቁ ብዬ እመሰክርባቸዋለሁ። እና ክርስቶስ ከመጀመሪያም ተአምሩና ምልክቱን ሲያደርጉ አቃቸውም ነበር። አመፀኞችስ ሲል ምን ማለቱ ነው? እዚ ላይ አመፀኛ ተብሎ የተተረጎመው እናንተ ህገ ወጦችም ህገ ጠሎች የእግዚአብሔርን አስሩን ትእዛዛት የሚክዱ የነበሩ ተሽሯል፣ ከመንገድ ተወግዷል፣ በመስቀል ተቸንክሯል፣ ሸክም ነው፣ ጠላት ነው፣ ከሳሽ ነው የሚሉ ብዙ ስብከቶች ሰምቻሉ በሕይወቴ ውስጥ። ይሄ ሁሉ ሐሰተኛ ነው። አንዳንድ ቃሎች የምንተዋቸዋሉ። ለምሳሌ ታላላቅ ምልክቶች ይችላል። ይሄ እኮ ሰዎች አይ ይሄ ማታለያ ነው የማይሉት ነው። እንደገና ራዕይ 13፥13 ላይ ስንሄድ 13፥13 በው ራ ዮሐንስ ምዕራፍ 13 ቁጥር 13 ላይ እሳትም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቅ ምልክቶችን ያደርጋል ይላል። መጠንቀቅ አለብን። ይህንን ስጦታ እግዚአብሔር ለሰይጣን አልሰጠውም። ነገር ግን ዝም አለው አልከለከለውም እና ባለው ችሎታ ሰይጣን አሁን ይጠቀማል ለምን እንዲሁ በዘፈቀድ አይደለም በመጨረሻ ኀጢአታቸውን ለኢየሱስ ያስረከቡ ከኀጢአታችን የነጻነኛ ሁሉ ኀጢአት ሰይጣን ላይ እንደሚከመር ፍንጮች እናገኛለን በመጽሐፍ ቅዱስ ውስጥ ስለዚህ ሰይጣን በተቻለው መጠን እያንዳንዱ ሰው በኀጢአቱ እንዲሞት ጥረት ያደርጋል ይህንንም የማድረግ የሚችለው በሐሰተኛ ታምራት ነው። ሐሰተኛ ስንል ማታለያ አይደለም ማለት ታምሩ ሆኗል። ነገር ግን በማን ነው የተፈጸመው?